በቅድሚያም አበይት ርዕሶቹ ራሱን እስላማዊ መንግስት አይስ ብሎ የሚጠራው ታጣቂ ቡድን ተዋጊዎች የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድ ጥቃት አድርሰው አንድ ሰው ገደሉ። የፑንትላንድ ፖሊስ እንዳስታወቀው በጥቃቱ ሌሎች ሁለት ቆስለዋል። የቱርኩ ፕሬዝደንት ራቺብ ጣይብ ኤርዶዋንን የመግደል ሙከራ በማድረግ ጭምር የተከሰሱ አርባ ተጠርጣሪዎች በእድሜ ልክ እስራት ተቀጡ። ከተጠርጣሪዎቹ አብዛኞቹ የቀድሞ የጦር ሰራዊት አባላት ናቸው። ማድሪድ ከሚገኘው የስፓኝ ማዕከላዊ መንግስት ጋር የሚወዛገቡት የካታሎኒያ ግዛት መሪዎች የግዛቲቱን ነፃነት ለማወጅ ቀናት እያማረጡ ነው። የግዛቲቱ ምክር ቤት በጉዳዩ ላይ ለመወያየት ለሰኞ ስብሰባ ጠርቷል። ዜናው በዝርዝር ራሱን እስላማዊ መንግስት አይስ ብሎ የሚጠራው ታጣቂ ቡድን ተዋጊዎች የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድ ጥቃት አድርሰው አንድ ሰው ገደሉ። የፑንትላንድ ፖሊስ እንዳስታወቀው ትላንት በተፈጸመው ጥቃት ሌሎች ሁለት ቆስለዋል። የፖሊስ ሻምበል አብዲፋታ አሊ ለሮይተርስ እንደተናገሩት ከቆስለኞቹ አንዱ የፖሊስ ኮሎኔል ናቸው። ኮሎኔሉ ጉዳት የደረሰባቸው በቦሳሶ ወዳለ የፖሊስ ጣቢያ እያመሩ ባሉበት ወቅት በታጣቂዎች በተከፈተባቸው ተኩስ መሆኑን አብዱልፈታ ተናግረዋል። በሱማሊያዋ የወደብ ከተማ ቃንዳላ ያሉ የአይስ ታጣቂዎች ለጥቃቱ ኃላፊነቱን ወስደዋል። የፖሊስ ሻምበሉ በከተማይቱ ጥብቅ ፍተሻ እየተደረገ ነው፣ እናጠፋቸዋለን ብለዋል። ባለፈው ሰኞ በዚያው በፑንትላንድ አንድ ፖሊስ የአየር ማረፊያ የጸጥታ ኃላፊን ተኩሶ ገድሏል። የካሜሮን መንግስት አመጽና ሁከት ባየለባቸው የእንግሊዝኛ ተናጋሪ ግዛቶች ሰሞኑን በርካታ ሰዎች የተገደሉበትን ምክንያት እንዲያጣራ የተባበሩት መንግስታት ድርጅት ጠየቀ። የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ትናንት በቃል አቀባያቸው በኩል እንዳሉት የካሜሩን ባለስልጣናት የሰው ሕይወት የጠፋበትን ትክክለኛ ምክንያት ማጣራት አለባቸው። የብሪታንያ ቅኝ ግዛት በነበሩ ሁለት የካሜሮን ግዛቶች ያሸመቁ ታጣቂዎች ግዛቶቹን ከያውንዴ ማዕከላዊ አስተዳደር ነፃ ለማውጣት እየተዋጉ ነው። ነፃነትን የሚፈልጉ ኃይላት ባለፈው እሁድ አምባዞኒያ የተባለ መንግስት እንደሚመሰርቱ በአደባባይ ሰልፍ አስታውቀው ነበር። ዓለም አቀፉ የመብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል እንዳስታወቀው የመንግስት ጸጥታ አስከባሪዎች በሰልፈኛው ላይ በከፈቱት ተኩስ 17 ሰው ገድለዋል። በሰሜን የመን በአማጽያን በተያዘ ቦታ በተፈጸመ የአየር ጥቃት ከአስር በላይ ሰዎች መገደላቸውን የሁቲ አማጽያንና የሕክምና ምንጮች ገለጹ። ከሟቾቹ አራቱ ሕፃናት ናቸው ተብሏል። የሁቱ አማጽያን ድረገጽ ይፋ እንዳደረገው የአየር ጥቃቱ የተፈጸመው በሰሜናዊቷ ሰዓዳ ጠቅላይ ግዛት በምትገኘው ባቄም አውራጃ ሲሆን በዚህም 12 ሰዎች ተገድለዋል። የአማጽያኑ ቴሌቪዥን ጣቢያ ጥቃቱን የፈጸመው ሳውዲ አረቢያ መራሹ ጥምር ኃይል እንደሆነ ገልጿል። ማንነታቸው እንዲገለጽ ያልፈለጉ በባቄም የሚገኙ ሐኪም እንደተናገሩት ከሳውዲ አረቢያ ጋር በሚዋሰነው አካባቢ በተፈጸመው ጥቃት አራት ሕፃናት፣ ሁለት ሴቶችና አንድ ወንድ ተገድለዋል። የሳውዲ መራሹ ጥምር ኃይል የቀድሞ የየመን ፕሬዚደንት ማንሱር ሃዲን መንግስት በመደገፍ ጦርነት ውስጥ መሳተፍ ከጀመረ ካለፉት ሁለት ዓመታት ወዲህ ከ8500 ሰዎች በላይ መገደላቸውንና በሚሊዮኖች የሚቆጠሩ መፈናቀላቸውን የፈረንሳይ ዜና አገልግሎት ዘገባ አስታውሷል። ይህ በቦን ከተማ የሚገኘው ዶይቸ በለ ራዲዮ ጣቢያ ነው። የቱርኩን ፕሬዚደንት ራጂብ ጣይብ ኤርዶሃንን የመግደል ሙከራ በማድረግ ጭምር የተከሰሱ አርባ ተጠርጣሪዎች በዕድሜ ልክ እስራት ተቀጡ። የእስራት ፍርዱን ያስተላለፈው በደቡብ ምዕራብ ቱርክ የሚገኝ ፍርድ ቤት ነው። ተጠርጣሪዎቹ በሐምሌ 2008 ዓ ም በቱርክ ተሞክሮ ከከሸፈው መፈንቅለ መንግስት በኋላ በቁጥጥር ስር የዋሉ ናቸው። ካለፈው የካቲት ጀምሮ ሙግላ በተሰኘችው ከተማ ፍርድ ቤት ሲመላለሱ ከቆዩት 46 ተጠርጣሪዎች ውስጥ 37ቱ የቀድሞ የጦር ሰራዊት አባላት ናቸው። ከቀረቡባቸው ክሶች ውስጥ የግድያ ሙከራና ሕገ መንግስትን መጣስ ይገኙበታል። ተጠርጣሪዎቹ ኤርዶሃንና ቤተሰባቸው አርፎውበት የነበረን በማርማሪስ የሚገኝን የመዝናኛ ሆቴል በሄሊኮፕተር ለማጥቃት ሞክረዋል ሞክረው ሁለት ፖሊሶች ገድለዋል በሚል ተወንጅለዋል። ኤርዶሃን ጥቃቱ ከመፈጸሙ ቀደም ብሎ ከሆቴሉ መልቀቃቸውም ተዘግቧል። መንግስታዊው የቴሌቪዥን ጣቢያ እንደዘገበው ከተከሳሾች ውስጥ አርባዎቹ የዕድሜ ልክ ሥራ ሲፈረድባቸው ሁለቱ የ18 እና 15 ዓመት እስራት ተፈርዶባቸዋል። አንድ የቀድሞ ሌፍትናንት ኮሎኔል ደግሞ በነጻ ተለቀዋል። ተከሳሾቹ የፍርድ ውሳኔ ከመነበቡ በፊት የተከሰሱበትን ወንጀል አለመፈጸማቸውንና ፍትሐዊነት በሌለው ችሎት መዳኘታቸውን መናገራቸውን አናዶሎ የተሰኘው መንግስታዊ ዜና አገልግሎት ዘግቧል። ማድሪድ ከሚገኘው የስፓኝ ማዕከላዊ መንግስት ጋር የሚወዛገቡት የካታሎኒያ ግዛት መሪዎች የግዛቲቱን ነፃነት ለማወጅ ቀናት እያማረጡ ነው። የግዛቲቱ ምክር ቤት በጉዳዩ ላይ ለመወያየት ለመጪው ሰኞ ስብሰባ ጠርቷል። የስፓኝ ማዕከላዊ መንግሥትን ተቃውሞና የፍርድ ቤት ውሳኔን በመጣስ የካታሎኒያ ህዝብ ባለፈው እሁድ በሰጠው ድምፅ ግዛቲቱ ከስፓኝ እንድትገነጠል በአብላጫ ድምፅ ወስኗል። የግዛቲቱ ባለሥልጣናት እንደሚሉት በሕዝበ ውሳኔው ከተሳተፉ 2.3 ሚሊዮን ነዋሪዎች መካከል 90 በመቶ መገንጠልን ደግፈዋል። ስፔን የውዱን ሕዝበ ውሳኔ ሕገወጥና ተቀባይነት የለውም ብትልም የግዛቲቱ ፕሬዚደንት ካርለስ ፒዲዮሞንት ግን ካታሎኒያ ነፃነቷን በጥቂት ቀናት ውስጥ ታውጃለች ብለዋል። ፕሬዚደንቱ የቀን መቼ እንደሆነ ከጋዜጠኛ ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። አሁን በመካሄል ላይ የሚገኘውን ድጋሚ ቆጠራ እንደጨረስንና ይፋ እንዳደረግን ነፃነታችንን እናውጃለን። ይህ ሊያልቅ የሚችለው በዚህ ሳምንት መጨረሻ ከስፓኝ ውጭ ያለው ውጤት ሲደርስን ነው። ስለዚህ የምንለው በዚህ ሳምንት መጨረሻ አሊያም በቀጣው ሳምንት መጀመሪያ ነው። ፒዮ ዲሞንት ለጀርመኑ ቢልድ ጋዜጣ በሰጡት ቃለ ምልልስ የነጻ ሀገር ፕሬዚደንት የመሆን ስሜት ከወዲሁ እንደሚሰማቸው ተናግረዋል። በስፓኝና በካታሎኒያ መሪዎች መካከል ጉዳዩ መካረሩ ያሳሰበው የአውሮፓ ኮሚሽን ዛሬ ባወጣው መግለጫ በሀገሪቱ ያለውን የፖለቲካ ቀውስ ለመፍታት የመነጋገሪያ ጊዜው አሁን ነው ብሏል። ኮሚሽኑ የስፓኝ መንግስትን ሕግና ስርዓትን ለማስጠበቅ ተመጣጣኝ እርምጃ የመውሰድ መብትን ደግፈዋል። በመጨረሻም በኬንያ በመጪው ጥቅምት 19 ሊካሄድ ታስቦ የነበረ የማራቶን ውድድር በሀገሪቱ ባለው የፖለቲካ ውጥረት ምክንያት ወደ ሌላ ጊዜ ተላለፈ። ውድድሩ በኬንያ በድጋሚ ከሚካሄደው ፕሬዝዳንታዊ ምርጫ ሶስት ቀን በኋላ ሊደረግ የጊዜ ሰሌዳ ወጥቶለት ነበር። የናይሮቢ ማራቶን ተብሎ የሚጠራው ይኸው የሩጫ ውድድር ወጣት ኬንያውያን ሯጮች ለዓለም አቀፍ ተሳትፏቸው እንደ መንደርደሪያ የሚጠቀሙበት ነበር። ውድድሩ ከምርጫው በኋላ ይኖራል ተብሎ የተገመተውን አለመረጋጋት በመፍራት ወደ ኅዳር 17 መዛወሩን አዘጋጆቹ አስታውቋል። የቀኑ መቀየር ሯጮች በምርጫውም በሩጫውም እንዲሳተፉ በቂ እድል ይሰጣቸዋል ሲሉ የውድድሩ አዘጋጆች ተናግረዋል። በኬንያ በአወዛጋቢው ፕሬዝደንታዊ ምርጫ ተጽዕኖ የተስተጓጎለው ስፖርታዊ ክንውን ይህ ብቻ አይደለም። በኔዘርላንድስ ና ኬንያ መካከል ባለፈው ወር ሊደረግ ታስቦ የነበረ የክሪኬት ጨዋታም ወደ ደቡብ አፍሪካ እንዲዛወር በዓለም አቀፉ የክሪኬት ምክር ቤት መወሰኑ የሚታወስ ነው። ይህ ዶይቸበለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሜ ራሱን እስላማዊ መንግስት አይ ኤስ ብሎ የሚጠራው ታጣቂ ቡድን ተዋጊዎች የሶማሊያ ከፊል ራስ ገዛ አስተዳደር በሆነችው ፑንትላንድ ጥቃት አድርሰው አንድ ሰው ገደሉ። በጥቃቱ ሌሎች ሁለት ቆስለዋል። የቱርኩም ፕሬዝደንት ራጂብ ጣይብ ኤርዶዋንን የመግደል ሙከራ በማድረግ ጭምር የተከሰሱ አርባ ተጠርጣሪዎች በዕድሜ ልክ እስራት ተቀጡ። ከተጠርጣሪዎቹ አብዛኞቹ የቀድሞ የጦር ሰራዊት አባላት ናቸው። ማድሪድ ከሚገኘው የስፓኝ ማዕከላዊ መንግስት ጋር የሚወዛገቡት የካታሎኒያ ግዛት መሪዎች የግዛቲቱን ነፃነት ለማወጅ ቀናት እያማረጡ ነው የግዛቲቱ ምክር ቤት በጉዳዩ ላይ ለመወያየት ለመጪው ሰኞ ስብሰባ ጠርቷል ዜናው በዚሁ ተጠቃሏል ሰላም